ሳልሳ የሙዚቃ ስልት ስረ መሰረቱ ኩባና በውሃ ከተከበበችው ደሴት ፖርቶሪኮ ነው። የሳልሳ ሙዚቃ ለእነዚህ ሁለት ሀገሮች መገለጫቸው የሆነ የባህላዊ የዳንስ ሙዚቃ ነው። የሳልሳ ሙዚቃ እንደ አውሮፓውያን አቆጣጠር በ1970 ዎቹ በዩናይትድ ስቴትስ በተለይም በኒውዮርክ ከተማ ታዋቂ የሆነ ተወዳጅነቱም እየጨመረ መጥቶ ነበር። የሳልሳ የሙዚቃ ስልት የተለያዩ የሙዚቃ ስልቶችን በውስጡ የያዘ ነው። ሞንቱኖ፣ ጉራቻ፣ ቻቻቻ፣ በትንሹ የቦለሮ اندی هم یه پورتوریکاویانن بوم بان نه پلی نه. یه موسیقی اصل توچ سبسکرد سب نه. ላቲን ጃዝ በመባል የሚታወቀው የሙዚቃ ስልትም በሳልሳ የሙዚቃ አቀናባሪዎች፣ በሙዚቃ ተጫዋቾች እንዲሁም የሳልሳ የሙዚቃ መለያ የሆነውና የተወሰኑ ድምጾች ላይ በመመላለስ በፒያኖ እንደማጀቢያም እንደምት መጠበቂያም የሚጫወቱት ዜማ ፒያኖ ጓጆስ በኒውዮርክ ሙዚቀኞች በጣም ተወዳጁና በፍጥነትም የሙዚቃ እድገት ያሳየ ነው። የኩባውያን የሳልሳ የሙዚቃ ስልት የስፓኒሽ ዜማ ጊታርና የአፍሮ ኩባውያን የምት መሳሪያ ለሰሜናውያኑ አሜሪካውያን የጃዝ የሙዚቃ ስልት ቅርብ ነው። ሳልሳ አልፎ አልፎ በሮክ አሬንድቢና በፋንክ የሙዚቃ ስልቶች ውስጥም ይደመጣል። የመጀመሪያዎቹ የሳልሳ የሙዚቃ ባንድ ኒውዮሪካን የኒውዮርኮቹ የፖርቶሪካን ዘሮች ወይም ወደ ኒውዮርክ የፈለሱ ፖርቶሪካውያን በመባል ይታወቁ ነበር። መገኛው ኩባ የሆነው የሳልሳ የሙዚቃ ምት ከኒውዮርክ ወደ ኮሎምቢያና ወደ ተቀሩት የአሜሪካ ግዛቶች በፍጥነት ተስፋፍቶ ተወዳጅነቱንም እንደጠበቀ በዓለም አቀፍ ደረጃ በመደመጥ ላይ ይገኛል።